ሁለተኛው አገር አቀፍ ምርጫ በሰላም እንዲጠናቀቅ ለአንድ ዓመት ገደማ ዝግጅት ሲያደርግ እንደነበር የኢትዮጵያ መንግስት አስታወቀ። ለስኬታማነቱ የበርካታ አካላት የጋራ አስተዋጽኦ ወሳኝ ሚና እንደነበረው የሰላም ሚኒስትሯ ሙፈሪያት ካሚል አስታውቀዋል። በድሬዳዋና ሀረር ጉብኝት ያካሄዱት ወይዘሮ ሙፈሪያት ህብረተሰቡን ያሳተፈ የሰላም አጠባበቅ ውጤት እያስገኘ ነው ብለዋል። አዲስ ቸኮል ዝርዝር ዘገባ ልኮልናል። የአንዳንዶችን ስጋት ባስቀረ ሁኔታ ስድስተኛው ብሔራዊ ምርጫ በሰላም ለመጠናቀቁ መንግስት ዝግጅት ሲያደርግ መቆየቱን ሆኖም የህብረተሰቡ፣ የፖለቲካ ፓርቲዎች፣ የምርጫ ቦርድና የመገናኛ ብዙሃን ሚናም ወሳኝነት እንደነበረው የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በተለይ ለቪኦይ ገልጸዋል። ከዚህ ተሞክሮ ለቀጣይ ምርጫዎች ትምህርት ለመቅሰምም ጥናት እየተደረገ ነው ብለዋል። በድሬዳዋና ሀረር የሰላምና በጎ ፈቃድ ስራዎች ሁኔታ ለመከታተል ድሬዳዋ መጥተው የነበሩት ወይዘሮ ሙፈሪያት ካሚል ለምርጫው ሰላማዊነት ትልቁን ድርሻ የሰጡት ለህዝቡ ነው። የኢትዮጵያ ህዝብ ከሰላም አኳያ ትልቅ አበርክቶ አርቧል ብለን እናስባለን። በሁለት መንገድ ነው የተዘጋጀ ነው። አንደኛው ያው ህብረተሰቡ በተለያየ ደረጃ ለዓመት ገደማ ሰላሙን እንዴት ማስጠበቅ እንዳለበት ሲመክር አጀንዳ ራሱ ሲቀርጽ መፍትሄው ምን እንደሆነ ሲወያይ ቆይቷል። በሌላ መንገድ ምን እንደሚፈልግ የሚያቅ ህዝብ ነው፣ ብዙ መንገር የሚሻው ህዝብ ነው ብለን አናምንም። ምናልባት ማስታወስ ያስፈልግ ይሆናል። ኢትዮጵያ ሰላም እንድትሆን ባለፉት ዓመታት የሰላም ምን አይነት ውጤት እንዳስገኝም ከተግባር ያየ የተማረ ህዝብ ስለሆነ የተፈጠሩ ችግሮችን ድክመቶችን እያረመ የመሄድ አቅሙ ችግር የመቋቋም ብዙ ነገር የተፈራረቀበት ህዝብ ነው። እንዳያችሁት፣ ሁላችንም እንዳየ ነው። ይሄን የመቋቋም ተቋቁሞ አሸንፎ የመውጣት አቅም የገነባ ህብረተሰብ ነው እና ከዚህ አንጻር ምርጫው ሰላማዊ እንዲሆን ወስኗል ማለት ነው። ከህብረተሰቡ ባሻገር የፖለቲካ ፓርቲዎችም ከምርጫው በፊት ዙር ውይይቶችን በማድረግ ምርጫው በሰላም እንዲጠናቀቅ ፍላጎት ያላቸው መሆኑን ምርጫው ከመካሄዱ በፊት ያረጋገጡት ነበር ብለዋል። ይሁንና በብረተሰቡም ሆነ በፖለቲካ ፓርቲዎች ዘንድ ይህ አቋም እንዲያዝ በማድረግ ረገድ ገለልተኛ የሆኑ ተቋማት እየተገነቡ መሆናቸው የራሱ አስተዋጽኦ እንዳለው ነው ወይዘሮ ሙፈሪያት የሚያምኑት ገለልተኛ የሆኑ የጸጥታ ተቋማትን የመገንባት ገለልተኛ የሆኑ የምርጫ ቦርድን የመሰለ የዴሞክራሲ ተቋማት የመገንባት የሚዲያም ሚና በዚህ ውስጥ ታይተዋልና ፖለቲካ ፓርቲዎች በነበረ አንድ መድረክ ላይ ያረጋገጡት የምርጫ ቦርድ ነፃና ገለልተኝነት ተስፋ ሰጪ እንደሆነ የጸጥታ አካላት ነፃና ገለልተኝነት ተስፋ ሰጪ እንደሆነ እንግዲህ ወደ አርባ አራት ገደማ የፖለቲካ ፓርቲዎች የተሳተፉበት መድረክ ነው። ይህን ያረጋገጠ ነበር። ረጅም የሚዲያው ገለልተኝነት ነፃና ገለልተኝነት ይህን ኢንትረስት ወይም እምነት እንዲጥሉ እንዳደረጋቸው አስተያየት ሲሰጡ ነበርና ኢትዮጵያ ውስጥ አዲስ የዴሞክራሲ ባህል ግንባታ ተጀምሯል። ካደረጓቸው ቅድመ ዝግጅቶች አንጻር ምርጫው ሰላማዊ እንደሚሆን ግምቱ ቢኖርም የህዝቡ ጨዋነት ግን ከጠበቁት በላይ እንዳገኙት ነው ወይዘሮ ሙፈሪያት የሚናገሩት። የህዝቡ ጨዋነት ከጠበቅነው በላይ ሆኖ አግኝተነዋል። ትዕግስቱ፣ ጽናቱ፣ ይሄ ምርጫ ትርጉሙ ትልቅ ነበር። እንደምታውቁት የተለያዩ የውጭ ኃይሎች ከውስጥ ኃይሎች ጋር ተዳምረው ኢትዮጵያን ጫና ውስጥ ለመክተት ሰፊ ርብርብ የተደረገበት ወቅት ነው። ኢትዮጵያን ለማንበርከክ ብዙ ፍላጎቶች ታይቷል። የኢትዮጵያ ህዝብ ግን ግልጽ መልእክት አስተላልፏል ማለት ነው። ጣፍንታውን፣ እድሉን፣ ፍላጎቱን በራሱ መወሰን የሚችል ህዝብ እንደሆነ ለሚመለከታቸው ግልጽ መልእክት ያስተላለፈበት መሆኑ ድባቡ ለየት ያለ ከጠበቅነውም በላይ የሆነ እንደሆነ አይተናል ማለት ይፈልጋል። ድሬዳዋ ላይ በነበራቸው ቆይታ በስነ ምግባራቸው የተመሰገኑና የታመኑ ገለልተኛ የህዝብ ተወካዮች በምርጫው ታማኒነት ላይ ያላቀ ሚና እንደነበራቸው መረዳታቸውንም ጨምረው ገልጸዋል። ገለልተኛ ና ታማኒ የህዝብ ተወካዮችን የማደራጀት ስራን በሀገር አቀፍ ደረጃ በ13000 ቀበሌዎች ተግባራዊ ማድረጋቸውንም ለቪዮ ገልጸዋል። ይህ መደረጉ ከምርጫው ባሻገር ወንጀል በመቀነስ በከተሞች ሰላም በማረጋገጥ ና ነዋሪው ምርታማ እንዲሆን በማድረግ ረገድም ጉልህ አስተዋጽኦ እንዳለው እየታየ ነው ብለዋል። ከገለልተኛ አማካሪ ቡድኑ ባሻገር ማህበረሰብ ተኮር ፖሊስ አገልግሎት መዘርጋትም ውጤት እየተገኘበት ነው ብለዋል። ለዚህም ድሬዳዋን ለአብነት ጠቅሰዋል። ድሬዳዋ ላለፉት ሶስት አመታት ያው በተዛባው ቀደም ሲል በተዛባው የማንነት ሳቤ ላይ የተመሰረተ በተለይም የፖለቲካ ብልሽቱ የፈጠረው ትልቅ ችግር ነበርና የዛ ውጤት ድሬዳዋንም ሲያናጋት ቆይቷል ላለፉት አመታት። ከ2011 ጀምሮ ግን በተጀመረው ስራ ድሬዳዋ ላይ ህዝቡን አሳትፎ የጸጥታ መዋቅሩ ሰፊ የሰላም ግንባታ ስራ ውስጥ ተገብቷል። ትናንት ከሌሊቱ አምስት ሰዓት ስድስት ሰዓት ድረስ ተዟዙረን ተመልክተናል። ህብረተሰቡ ተደራጅቶ አካባቢውን እየጠበቀ ያለበት ሁኔታ እንዳለ ተመልክተናል። ፍጹም በሆነ የባለቤትነት ስሜት እየተሰራ ያለ ስራ እንደሆነ አረጋግጠናል። እንደዚሁም የባጃጅ ባለቤቶች እና ሾፌሮች ራሳቸውን አደራጅተው ምሽት ላይ የሚሰጡ የትራንስፖርት አገልግሎቶች ከስጋት ነፃ የሆኑ ከየትኛውም አይነት ወንጀል እና ጥቃት ነፃ የሆኑ አገልግሎቶች እንዲሆኑ በተደራጀ እና በተቀናጀ መንገድ የተሰራ እንዳለ ተመልክተናል። ወይዘሮ ሙፈሪያት በድሬዳዋ ቆይታቸው ከድሬዳዋ አስተዳደር የሃይማኖት ተቋማት ጉባኤ አመራሮችና ከጸጥታ ኃይሎች ጋር ምክክር አድርገዋል። በሀገር አቀፍ ደረጃ ሰልጥነው በመላ ሀገሪቱ ከተሰማሩ በጎ ፈቃደኛ ወጣቶች ጋርም በድሬዳዋና ሀረር ከተሞች ችግኝ የተከሉ ሲሆን ወጣቶቹ የድሬዳዋ ከተማ ነዋሪዎችን በሚደገፉ የበጎ ፈቃድ ስራዎች ላይ ተሰማርተው እያበረከቱ ያለውን አስተዋጽኦም ተዘዋውረው ጎብኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል።